የባህል መድረክ እንግዲህ ጉዞ የተደረገው ከጀርመን ከቦን ወደ ፍራንክፈርት በባቡር ሄጄ ከፍራንክፈርት ደግሞ ወደ ካዛብላንካ ሞሮኮ ነበር መጀመሪያ ያረፍኩት። ከዛ በኋላ ነው ወደ ዋጋዱጉ ቡርኪናፋሶ ሄድኩት። ግን ካዛብላንካ ላይ የነበረን ቆይታ ጥሩ አልነበረም። በተረፈ ግን የዋጋዱጉ የፌስፓኮ ቆይታው የማይታሰብ አይነት ጊዜ ነበር። አፍሪቃውያን የፊልም ስራ አዋቂዎች ፊልሞቻቸውን በየሁለት ዓመቱ ወደሚያቀርቡበት ወደ መዲና ዋጋዶጉ በአጫጭር ፊልሞች ዘርፍ ለመሳተፍ የተጓዘው ባልደረባ ማንተጋፍቶት ስለሺ ነበር። ማንተጋፍቶት ወደ ዋጋዱጉ ለመድረስ የመተላለፊያ በረራውን ያደረገባት የምዕራብ ሞሮኮዋ ከተማ ካዛብላንካ ወደ ዋጋዱጉ የሚጓዙ የፌስፓኮ ታዳሚዎችንና የፊልም ሰራተኞችን በቅጡ እንዳላስተናገደች ነው የገለጸልን። የሞሮኮ የንግድ ከተማ የሆነችው ካዛብላንካ ንግዱን እንጂ የአውሮፕላን የበረራ መስመር ቅንጅትን አላጤነችበትም ተብላ ተተችታለች። እንዲያም ሆኖ ካዛብላንካ ላይ የተንገላቱት አፍሪቃውያኑ የፊልም ስራ አዋቂዎችና የፌስፓኮ ድምተኞች ምዕራብ አፍሪቃዊቷ ሀገር መዲና ዋጋዱጎ ላይ ሲደርሱ የጠበቃቸው ደማቅ አቀባበል፣ ደማቅ መስተንግዶ፣ ደማቅ የፊልም ውድድር ነበረ። በዕለቱ ዝግጅታችን የዘንድሮውን የፓን አፍሪቃ ፊልም ፌስቲቫልን እና በዚሁ የአፍሪቃ ፊልም ውድድር መድረክ ላይ በአጫጭር ፊልሞች ዘርፍ የተሳተፈው ባልደረባዊ ማንተጋፍቶት ስለሺ የቡርኪና ፋሶ ምልከታን ያስቃኘናል። መልካም ቆይታ ቦሄዶ ቦሞ ሄዶ ዲኖ ሆሬማ ዶንበላዱንሙሲ ሙሪቴዱ የአትላንቲክ ውቅያኖስን የምትዋሰነው የምዕራብ ሞሮኮዋ ካዛብላንካ ከተማ ከተለያዩ የአፍሪቃ ሀገራትና ከዓለም ሀገራት በቡርኪና ፋሶ በአፍሪቃውያኑ የፊልም መድረክ ላይ ለመሳተፍና ለመታደም በአውሮፕላን ጉዞ ለጀመሩ የአውሮፕላን መቀየሪያ መሸጋገሪያ ከተማ ነበረች። ለአስር ቀናት በሚዘልቀውና በየሁለት ዓመቱ በሚካሄደው በዚህ የፓን አፍሪቃ ፊልም መድረክ ላይ ፊልሞቻቸውን ለማቅረብ ብሎም ከመክፈቻው ስነስርዓት ጀምሮ ለመታደም ያለሙት በርካታ የፊልም ስራ አዋቂዎችና የፊልም አፍቃሪዎች ካዛብላንካ አውሮፕላን ጣቢያ አጣብቂኝ ገብተው የመክፈቻውን ስነስርዓት መታደም አልቻሉም ሮያል ሞሮክ ኤር በሚባል ነበር የተጓዝ ነው። ትኬቱን ሁሉ ያመቻቹልን ቆይታችን ያመቻቹልን የፌስፓኮ ሰዎች ናቸው። ለመክፈቻው ነው እኔ እንግዲህ ከዚህ ተ የሄድኩት የነበረው መክፈቻውን መሄድ አልቻልም። አስራ ሁለት የፊልም ባለሙያዎች እዛው ሞሮኮ እንድንቆይ አደረጉን። ግን ትንሽ ግርግር በመፈጠሩ ያው ሁለት ቀንም እንደዛ እዛው ትራንዚቴሪያ ላይ ያደረች ልጅ ነበረች። በኋላ ላይ ማደሪያ ሰጡን። አንድ ቀን አድረን ወደ ዋጋ ዱጉ ተጓዝ ማለት ነው። ዋጋ ዱጉ ስንደርስ የመክፈቻው ስነስርዓት አልፏል። ግን ምንም ማለት አይደለም። ከዛ ላይ ነበረው ቆይታ። መደዳውን በየቀኑ ፊልም ይታይ ነበር። አይሻ ፍሮንቴስ፣ አሊያም ደግሞ ፌሊሲቲ የተሰኘው ፊልም በዋጋዱጉ የፓን አፍሪካ ፊልም ፌስቲቫል ላይ ደምቆ ቢቀርብም ዘንድሮ ለ ሀያ አምስተኛ ጊዜ በተካሄደው በዚህ ፌስቲቫል ላይ ግንባር ቀደሙን ቦታ የያዘው የሴት አፍሪቃውያን ፊልም ስራ መሆኑ ተዘግቧል። ምንም እንኳ በፌስቲቫሉ ስለ ሴቶች ብዙም ባይባልም ከሴኔጋል እስከ ናይጄሪያዋ የወደብ ከተማ ሌጎስን ሁሉ አካቶ የሚያሳየው ፍሮንቴስ የተሰኘው ፊልም ከአራት ከተለያዩ ሀገራት የመጡና ሳያውቁት የተገናኙ ሴቶች ከባድ በሆነው ጉዞ ምን ያህል አንድነት እንደፈጠሩ ይተርካል። ፊልሙን ከሰሩት ከነዚህ ሴቶች መካከል ከኮት ዲቯር የመጣችው ኤማ በፌስቲቫሉ ላይ ተገኝታለች። በፊልሙ ላይ ናኪ ሴቫኒ የሚል መጠሪያን የያዘችው ኤማ ፍሮንቴስ የተሰኘው ፊልም ሴቶች ዋና ገጸ ባህሪን ይዘው የሚተውኑበት ፊልም የፌስቲቫሉ መክፈቻ በመሆኑ ኩራት እንደሚሰማ ተናግራለች። በሴቶች የተሰራ ፊልም የፌስቲቫሉ የመጀመሪያ መክፈቻ መሆኑን በ ማየቴ ክብር ይሰማኛል። ይህ ከመጋረጃ ጀርባ ሆነው ለማይታዩት ለበርካታ ሴት የአፍሪቃ የፊልም ስራ አዋቂዎች ትልቅ እውቅና ነው። ፌስፓኮ ይህን ተረድቶ እንዲህ አይነት እርምጃ በመውሰዱ እናመሰግናለን። በአፍሪቃ የሚገኙ የፊልም ሰራተኞችም በጣም ከባድ እና ጥሩ ፊልሞችን ይሰራሉ። አኮምፕሪ ለፋም ሲ ለፋም አፍሪካን ሲ መዲና ዋጋዱጉ ላይ በአስሩ ቀን ፊልም ፌስቲቫል ወቅት ከተለያዩ የአፍሪካ ሀገራት በመጡ የፊልም ስራ አዋቂዎች የተሰሩ 200 ፊልሞች በተለያዩ ፊልም ቤቶች ቀርበዋል። በዋጋዱጉ የፓን አፍሪካ ፊልም ፌስቲቫል ላይ የተገኘው ማንትጋፍቶት ስለሺ እንደሚለው ፊልሞቹ በከተማዋ በሚገኙ የተለያዩ ፊልም ቤቶች ነው የታየው። ሲኒማ የሚታይበት ቦታዎች በጣም የተለያየ ቦታ ነው። የተራራቀ ቦታ ነው። አንደኛው ለምሳሌ ካናል ፕላስ ይባላል ከከተማው ጫፍ ነው፣ ልክ እንደ ቃሊቲ በው ከአዲስ አበባ ወጥተሽ። አንዱ ደግሞ ሲኒ ቡርኪና የሚባል አለ። ሲኒ ኔራኒያ ነው እንደዚህ ስማቸው ለመያዝ ይከብዳል። በአጫጭር ፊልሞች ላይ ሀያ ስድስት የመጨረሻ ላይ የደረሱ ፊልሞች ታይቷል። በረዣዥን ፊልም ሀያ ታይቷል። ዶኪሜንታሪ ፊልሞች ታይቷል። እነዚህ እንግዲህ ለውድድር የቀረቡ ናቸው። ከዛ ውጭ ደግሞ ለምሳሌ ላምብ ቀርቧል ከውድድር ውጭ አንድ አሜሪካዊትና በአባቷ ኢትዮጵያ የሆነች ንግስት ልክ የምትባልም ዳይሬክተር እንደ አራ የሚባል ፊልም ልካ ነበር። የእሷን ፊልም ታይቷል። በቡርኪና ፋሶ ዋና መዲና ላይ በየሁለት ዓመቱ የሚዘጋጀው የፌስፓኮ ማለት የፓን አፍሪካ ፊልም ፌስቲቫል እንደ ጎርጎሮሳውያኑ ሺ 969 ዓ ም የጀመረ ሲሆን አፍሪቃውያን የፊልም ባለሙያዎችን ለማበረታታት የአፍሪቃን ባህል ለዓለም ለማስተዋወቅ አፍሪቃውያን የፊልም ሰራተኞች እንዲተዋወቁና ሀሳብ እንዲለዋወጡ በሚል ዋና አላማን ይዞ የተጀመረ ነው። ለቡርኪና ነዋሪዎች፣ በተለይ ደግሞ ለመዲና ዋጋዱጉ ነዋሪዎች ፌስፓኮ በጉጉት የሚጠበቅ ዝግጅት ነው ያለን ማንተጋፍቶት የፊልም ፌስቲቫሉ ዋና ማዕከል የሚደነቅ መሆኑን እንዲህ ይገልጻል። የሚደንቀው ማዕከል አላቸው። የፌስፓኮ ሴንተር ተብሎ ደግሞ ልክ እንደኛ ሀገር አዲስ አበባ እንዳለው እንደ ኤግዚቢሽን ማዕከል ይመስላል ስፋቱ። የግቢው መሀል ላይ ዙሪያውን የተከበበ እንደ ዳስ ነገሮች ተጥሏል። የቡርኪና ፋሶ ሰዎች ወንዱ፣ ሴቱ፣ ልጁ በሙሉ ተሰብስቦ እዛ የሙዚቃ ድግስ አለ፣ ምግብ አለ። ቦቼታ ይባላል ምግባቸው። እንትን ውስጥ እንጨት ላይ ተሰክቶ ተሰክቶ ስጋ የበሬ ስጋም ሊሆን ይችላል፣ የዶሮ እንደዛ አድርገው በሩዝ ነው የሚያቀርቡልሽ። አሳ በሩዝ ያቀርባሉ። ይጠጣሉ፣ ይበላሉ፣ ይጫወታሉ። በጣም ፈገግተኞች ናቸው ሰዎቹ። በዚህ የፊልም ስነ ስርዓት ላይ ተማሪዎች በትምህርት ቤት በኩል የደንብ ልብሳቸውን እንደለበሱ ፊልም ለማየት መምጣታቸውን፣ ስለ ፊልሙ ቃለ ምልልስ እንደነበር ማንተጋፍቶት ተናግሯል። ማንተጋፍቶት ቡርኪናዎች ላይ ያስተዋለው አንድ ነገር አለ። የኢትዮጵያን ሙዚቃ ይወዳሉ። የተለያየ ቦታ ሴት ሁለት ነገሮች ይጠይቁኛል የቡርኪና ሰዎች። የመጀመሪያው ጥያቄ አይለስላሴ ይላሉ። ሁለተኛው ጥያቄ ደግሞ የኢትዮጵያ ሙዚቃ አለ ነው የሚሉት። ከዛ ከስልካቸው ላይ ሞባይላቸውን ነካ ነካ ነካ ያደርጉና የኢትዮጵያ ሙዚቃ ያሰሙሻል። እንዲህ ምዕራብ አፍሪካ የት እና የት ያለበት ቦታ ላይ እንዴት ነው እናንተ ብዬ ስጠይቃቸው፣ በጣም ነው የምንወደው፣ በቃ ቋንቋውን አናቅም ግን የኢትዮጵያ ሙዚቃ በጣም ነው ደስ የሚለን ይላሉ። ሶስት አራት ሰው ጠይቆኛል። ይ የአሁኑ ፌስቲቫል እንደው ከቀድሞቹ የሚለይበት ነገር ምንድን ነው? እንደው የሰማው ነገር አለ የሰማሁት ነገር አለ። ከብዙዎቹ ሰዎች የሰማሁት ዘንድሮ በጣም በልዩ ሁኔታ በደመቀ ሁኔታ እንደተካሄደ ነው። በጣም ብዙ ሰዎች ናቸው ይመስል እንዳልሽው ነው ዋጋ ድጎ በፊልም ማዕከልነቷ ትታወቃለች። የፌስፓኮ የፊልም ፌስቲቫል በዋጋ ዱጉ ብቻ ሳይሆን በመላው አፍሪካ ትልቁ የፌስቲቫል ነው። አሜሪካኖችም ሊሆኑ ይችላሉ፣ ከሌላም ከአውሮፓም ሀገር ሊሆን ይችላል። አፍሪቃዊ ደም ያላቸው ሰዎች ዋጋ ዱጉ ሄደው ቡርኪና ፋሶ ፊልማቸውን ፌስፓኮ ላይ ማሳየት የሁሉም ሰው ህልምና ምኞት ነው። ሁለተኛ ነገር ደግሞ በቅርቡ ያው አንችም እንደምታውቂው የአስቸባሪ ጥቃት ከደረስባቸው በኋላ ነው የተካሄደው አገሪቱ ላይ እና ጥበቃው በጣም ከፍተኛ ነበር። ግን ህብረተሰቡ፣ ፖሊስም ራሱ ከህብረተሰቡ ጋር ያለው ግንኙነት፣ ከለውጭ እንግዶች ያላቸው አመለካከት ምንም ጥበቃውን እንዳታስተ መትረየስ ተወድሮ መኪና በፒካፕ ላይ ሄዱ ታያለሽ። ትንንሽ ምግብ ቤቶች ራሱ በግቢ የተዘጉ ናቸው። ግቢ ውስጥ ገብተሽ ነው ምግብ ቤቱ የምታገኙ። ከውጭ ፖሊሶች ቆመው በፍተሻ ነው የምትገቢ። ግን የጥበቃው ከፍተኛ መሆን ስሜቱን የፌስቲቫሉን ስሜት አላወረደውም። እነዚህ ሁለት ነገሮች ለየት ያደርገዋል። ዘንድሮ እንግዲህ ፊልሞቹን ተከታትለሃል። በአሁኑ ደረጃ እንዴት ነው የሚገመገመው? አሁን የቴክኒኩ የቀረጻው፣ የፊልም አቀራረቡ የተወሰነ እንደው ግምገማ ሁሉንም ማየት አልቻልኩም። እንዳልኩሽ ጊዜውም ተመሳሳይ ጊዜ ነው። አንድ ፊልም እዚህ ይታያል፣ አንድ ፊልም ደግሞ የት እና የት ሩቅ ቦታ ላይ ደግሞ ይታያል። በተመሳሳይ ሰዓት ደግሞ ሌላ ቦታ ያለ እየመረጥሽ ነው የምትሄጂው። ከኔ ጋር የሚጣጣሙ የቱን ነው የትኛውን ላይ ይችላለሁ እፈልጋለሁ እያልሽ ነው የምትሄጂው እና አጫጭር ፊልሞቹን ተመልክቻለሁ። ረዥም ፊልሞች እንደዚህ ጥሩ ነው። የአፍሪካ ፊልም ጥሩ የሆነ ሲኒማቶግራፊ ይሄ በካሜራው በብርሃን አጠቃቀማቸው በጣም ደስ የሚሉ ፊልሞችን ተመልክቻለሁ። በዳይሬክቲንግም እንደዛው። ትወና ያው የተለያየ ነው ከሀገር ሀገር ይለያያል። አንዳንድ ቦታ ላይ የአፍሪካ የትወና ስልት ትንሽ የመግነን ሁኔታ የምታይበታል። በዛው መጠን ደግሞ ወደ ተፈጥሮአዊ የትወና ስልትም ለማምጣት የሚሞክሩ አሉ። ግን ደግሞ ወጣ አሁን የነ ፌሊሴቲን በረዥም ፊልም አንደኛ ወጣሁን። ሌሎች ደግሞ የተለያዩ ፊልሞችን ስትመለከች ደግሞ አሁን የእኔንም ፊልም የሌሎችንም ስታይ ችግር መጥቶ ችግሩን ለመፍታት ብቻ ተብሎ የተሰራ ሳይሆን እንዲሁ አርትንም ውስጥንም አንጸባርቆ የመጡን ፊልሞች አሉ። የዳይሬክተሩን ውስጣዊ ስሜትን በቀጥታ የሚያንጸባርቆ። ግን በፌስቡክ ቦታ ላይ የታዘብኩት ነገር ምንድን ነው፣ የሆነ ችግር ኖሮ ችግሩ ሲፈታ በሰላም ነው የሚመርጡት። አሁን እንደ ምሳሌ ልስተሽ ፍሬ በክንፈ ባምቦ የተሰራው ፊልም ተጀምሮ እስኪያልቅ ድረስ አዳራሹ ሞልቶ ጭብጨባው ደምቆ በጣም የሚቀርም ነበር። ፎቶ ሁሉ ጥየቃ ምናምን እንደዚህ ነበር እና ግን መጨረሻውን ስትመለከቹ ይሄ ፊልሙ አጨራረሱ ላይ በቀል አለበት። አንዳንድ ሰዎች ስጠይቃቸው ለምን አላለፈም ማለት ደረጃ ላይ ያገኝ አልቻለም እየጠየቅኩ እና ይሄንን አይነት ምክንያት የሰጡኝ ሰዎች አሉ። እንግዲህ መጨረሻ ቀን የሽልማት አሰጣጡ ቀን የቀይ ምንጣፍ ተነጥፎ ተዘንጦ እንግዲህ እንደምናየው እንደ ሆሊውዱ ነው እንዴት ነው እንደው፣ በጣም በጣም በጣም እንደ በቃላት መግለጽ ይከብዳል። እጅግ በጣም የገነነ አይነት እንደዚህ አይነት ፌስቲቫል የትም ቦታ አይቼ አላውቅም። በጣም እንዳልሽው ምንጣፍ አለ። የሀገሪቱ ኦርኬስትራዎች ተደርድረው ነው ግራና ቀኝ፣ ዩኒፎርማቸው፣ ሙሉ ልብሳቸው፣ የደንብ ልብሳቸውን ለብሰው የዳይሬክተር የፊልም ባለሙያ የመሳሰሉ አንገታችን ላይ ባጅ ተደርጎልናል። በዛ እንትን ውስጥ ነው ያለፍ ነው። ስቴዲዮም ነው፣ በጣም ትልቅ ስቴዲዮም፣ ዝግ ስቴዲዮም። የኮት ዲቩዋሩም ፕሬዚዳንት ነበሩ አላሳን ዋታራ ሀገሪቱን ፕሬዚዳንት ካቦሬ ነበር። ሌሎች ትልልቅ ባለስልጣኖችም ህዝቡም በአጠቃላይ ነበር እና በጣም እጅግ በጣም በጣም የደመቀ አይነት ነበር። መዝጊያው፣ በነገራችን ላይ በየቦታው ግብዣም ነበረ። መዝጊያ ስነስርዓቱ ከመኖሩ በፊት በቤተ መንግስትም ግብዣ ነበረ። በአጋጣሚ ሆኖ ግን እኔ የአንድ ሌላ ዳይሬክተር የዛ ቡርኪናፋሶ ዳይሬክተር ቀደም ብሎ ጋብዞን ነበር፣ እኛ የተወሰኑ ዳይሬክተሮችን እና በጣም ደስ የሚል ባህላዊ ምግብ አዘጋጅቶ የእኛ ሀገር ክትፎ እንደዚህ ምንም አድርገሽ አይደል፣ ሰው የምትጋብዡ ግቢ ውስጥ ጨርቅ ነገር አልብሶት እንትኑን ግቢ ውስጥ ዳስ ነገር አድርጎ የሀገራቸው የተጠመቀ መጠጥ ባህላዊ ምግባቸውን በሳህን ሞልተው ነው ያደረጉት። እኛም ደስ ብሎን ታጥበን። ለእኔ የመጀመሪያዬ ነው እንደዚህ አይነት ምግብ። ንገረኝ በደንብ አድርገህ ጣፍጦ ሆነ የበላኸው ምንድን ነው ምግቡ? በጣም እንዴት ልበልሽ፣ አንደኛው ለምሳሌ በሳህን ትልቅ ሳህን ላይ ሙሉ ገንፎም ይመስላል ቡላም ይመስላል። በሁለቱ መሀል ያለ አይነት ነገር ብለሽ አስቢው እና ድፍን ብሎ የተሞላ ነው። እሱም በማንኪያ በትልቅ ማንኪያ ሰኪና ቆራት ስ ነገር አገሽ ታስቀምጫለች። ጎመን ደግሞ በስጋ የተቀመጠ አለ፣ እሱን ታደርጋለች። ከዛ ደግሞ እንደ ተልባ የሚመስልም ነገር ተልባ አይደለም አለኝ፣ ግን ተልባ አይነት ነገር ይመስላል። የእሱ አይነት ደግሞ የተመታ አይነት ነገር እሱን ታደረጊበታለች። እዛ ጋር ደግሞ ስጋ ተድቦል ብሎ ተድቦል ብሎ የበሬ ስጋ በቀይ ወጥ በሚመስል አይነት የራሳቸው አይነት ጣዕም አለ፣ ሚጥሚጣ ሁሉ አለ። እነሱ ግን ጣዕሙ ለየት ያለ በራሳቸው አይነት የተሰራ አይነት ሚጥሚጣ አለ የተጠመቀ ነገር ለጁስ ፍራፍሬዎች የተጠመቁ መጠጦች ናቸው። አንደኛው ደግሞ በዝንጅብል አይነት ነገር የተጠመቀም አለ። ብቻ በተለያየ አድርገው አንዱ አለቀሰች። ይገርምሻል። አሜሪካ ሎስ አንጀለስ የመጣች ፊልም ባለሙያ ነች፣ ፕሮዲሰርም ነች። በቃ አቀባበላቸው እናትዮ መጥተው የእኛ ሀገር እንዴት ልበል ከተዘጋጀ በኋላ ቆመሽ ለምሳሌ ለምሳሌ በጉራጌ ባህል ቢሆን ከር ይሉ የለ እጃቸውን ወደ ላይ አድርገው ልክ እንደዛ ማለት ይቻላል። እናትዮ መጡ፣ ምርቃት ጀመሩ። ቤተሰብ የሆነ ቤት ቤት ሄድሽ ነው የሚመስለው እንግዲህ ዋጋ ከዱጉ ከተማን እንዴት ትገልጻታለህ? ከአዲስ አበባ ትበልጣለች። ማነጻጸር ይከብዳል። ከተማው አሰራሩ ዝርግ ነው። በረሃ ላይ ነው እንደምታውቂው ሳህራ በረሃ ላይ ነው ያለችው ሀገሪቷ እና ዝርግ ነው በቃ በፕላን የተሰራ ፎቆች አታይም። የተወሰነ አንድ ፎቅ ወይ ሁለት ፎቅ ነው የምታየው እንጂ የተዘረጋ ነው እንዳለ ቤቱ በሙሉ። ያ ከሙቀቱ ከባድነት አንፃር ይመስለኛል። ሰላሳ ዘጠኝ እና አርባ ዲግሪ ነበር እኛ እዛ የነበርን ጊዜ። በጣም በጣም ሀይለኛ ፀሐይ ነበር። ከዛ ውጪ አዋራ የሰሐራ በረሃ አሸዋ ነው መሰለኝ ይመጣል። አዋራ አለ። አንዳንድ ጊዜ መተንፈስ ይከብዳል። ግን ትለምጂዋለሽ። ህብረተሰቡ ፈገግተኛ ነው ደስተኛ ነው መንገዶቹ ቀጥ ያሉ የተዘረጋጉ በስርዓቱ ተሸንሽነው የተሰሩ ናቸው በፕላን አደባባዮችም የተለያዩ አሉ የነ ቶማስ ሳንካራ አደባባይ ሀውልቶች አሉ ሜትሮፖል ወይም ትልቅ ከተማ የምትይው አይነት አይደለም አነስተኛ ከተማ ነች እና ውስጥ ለውስጡ ስትመለከቱ ደግሞ ምስቅልቅልቅልቅል ያለም ነገር አለው ውስጡ ድህነቱ እንታይበታለች ያዋረዋለ የሆነ ድብዝ ያለ ነው ግን ደስታና ሳቅ ፈገግታ የማይለየው ህብረት ወበቅ ነው ማለት ነው እንግዲህ አርባ ዲግሪ ሲሆን ወበቅ አይደለም አርባ ዲግሪ ነው ፀሐዩ ደረቅ ነው። መንቀሳቀስ ይቻለች። በሞተር ስዞር ነበር እ ከተማው በሙሉ በሞተር ነው የሚሄደው። ሌላ በጣም የደነቀኝ ነገር እንደሆነ ታቂያለች፣ ሴቶች ቡርኪና ፋሶ ውስጥ ኃይላቸውን ታይበታለች። ሞተር ቢስክሌታቸው ሌቆች ብለው እንዳለ ከተማው በሙሉ በሞተር ቢስክሌት ነው የሚሄዱት። የሚደንቀው ለምሳሌ ቡርካ አድርጋ ቦርሳዋን ይዛ ደግሞ ሞተር ላይ ነች። ወይንም ደግሞ ዘመናዊ ልብስ፣ ዘመናዊ ቦርሳ ይዛ ምርጥ የሚባል ሞተር ባስክሌት ላይ ቆጭ ብላ ልጇን ግን በሀገሪቱ የባህላዊ የጨርቅ የቡራቡሪ አይነት ነገር አዝላው የምትሄድም ነገር አለ። እና ሴቶች ብዙ ሴቶች በሞተር ብስክሌት ከተማው ላይ ሲሽከረከሩት ያለሽ ያ ትንሽ ለየት ያለ ነገር ነው ያስተዋልኩት። አድማጮች በዚሁ የፊልም ስራ ባለሙያውን ባልደረባይን ማንተጋፍቶ ስለሽን ለቃለ ምልልሱ እያመሰገንኩ ሰናበታለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።